በስመ አብ ወወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። አቤቱ በኪሩቤን ላይ የምትቀመጥ፣ በክብር ደመና ራስህን የምትጋርድ፣ በልብስህ ዘርፍ መቅደስህን የምትሞላ፣ የክብርና የምስጋና ባለቤት ቅዱስ አምላካችን እግዚአብሔር ሆይ። በሕይወታችን ሁሉ ፍጹም ቸርነትህን፣ መልካም ጥበቃህን እያበዛ ስለ ጠበክን በአባትነት ፍቅርህ ምሬትንና ይቅርታን እያበዛ በእድሜያችን ላይ ይህንን ጊዜ ስለጨመርክልን ክብርና ምስጋና፣ አምልኮና ውዳሴ ከምድር እስከ አርያም ለገናናው ስምህ ይሁን። አትፍራ አትሞትም። መጻፈ መሳፍንት ምዕራፍ ስድስት ቁጥር 23 ቅዱስ አምላካችን ገናናው እግዚአብሔር በፈቀደልን መጠን በዚህ በዛሬው የትምህርተ ወንጌል መርሃ ግብራችን አብረን የምንመለከተው የቅዱስ አምላካችን የእግዚአብሔር ቃል ክፍል ነው። በዚህ ቃል ውስጥ እግዚአብሔር ለሕይወታችን የሚረባውን መንፈሳችንን የሚጠግነውን ሕሊናችንን የሚያጽናናውን የበረከት ድምፁን ያሰማናል። ይህንን ቃል ይህንን የእግዚአብሔር መልእክት በዚህ ስፍራ፣ እንደዚሁም ደግሞ በተለያየ ቦታ ሆናችሁ የምትሰሙ እግዚአብሔር በውስጣችሁ ያለውን እየተመለከተ ሕሊናችሁን በበረከት እንዲጎበኝ መልካም ፈቃዱ ይሁንልን። ይህ ቃል የእስራኤልን የመከራ ዘመን ከምናነብበት የመሳፍንት የአገዛዝ ታሪክ አንዱ የሆነውን የጌድዮንን ዘመን ታሪክ ያስነብበናል። እግዚአብሔር የእስራኤልን ልጆች ከግብፅ ምድር በጸናች እጅ በበረታችም ክንድ እንደታደጋቸው የእስራኤል የጉዞ ታሪክ የዘፀአት መጽሐፍ በስፋት ይተርክልናል። የእስራኤል ልጆች በግብፅ ምድር በመከራ በስቃይ አስከፊ በሆነ የባርነት ህይወት ራሳቸውን በጉስቁልና እየመሩ ድምፃቸውን በልመና እምባቸውንም በእግዚአብሔር ፊት ሲያፈሱ ከቆዩ በኋላ እግዚአብሔር ዘመኑ ሲደርስ እግዚአብሔር ወቅቱ ሲፈጽም የምሕረት እጁን ሊዘረጋ የይቅርታ ዐይኑንም ሊከፍትላቸው በወደደበት ጊዜ ወደ ባሪያው ወደ ሙሴ እንዲህ የሚል ቃልን ይዞ ነበረ የመጣው። የሕዝቤን ጩኸት ሰምቻለሁ፣ ልቅሷቸውንም አይቻለሁ፣ ላድናቸውም ወረድሁ። ስለዚህ ና ወደ ሕዝቤ ወደ እስራኤል እልካሃለሁ፣ ወደ ግብፅ ምድር ብሎ ነበረ ሙሴን የጠራው። በኦሪት ዘጸአት ምዕራፍ ሦስት ከቁጥር ሰባት ጀምሮ እንደምናነበው በዚህ አይነት ርህራሄ በዚህ አይነት ምሕረት እግዚአብሔር ባሪያውን ሙሴን ልኮ የፈርዖንን መንግሥት በአስር ታላላቅ መቅሰፍቶች አስጨንቆ ሕዝቡን ከታደገ በኋላ እግዚአብሔር እነዚህን ያወጣቸውን ሕዝብ የታደጋቸውን የርስቱን ወገኖች በታላቅ ጥንቃቄ ከመራ በኋላ ባረፉበት ምድር ላይ አንድ ቃል ኪዳንን ሰጥቷቸው ነበር። በሕጉ ቢሄዱ በዘመናቸው ሁሉ ቢፈሩት እንዴት አይነት በረከት እንዴት አይነት ምሕረት እንዴት አይነት ይቅርታ እንደሚያደርግላቸው ቃል ሲገባላቸው፣ በዚያው መጠን ደግሞ ባይፈሩት የተከበረ ስሙንም ባይፈሩ የተመረጠ ቃል ኪዳኑንም ሊጠብቁ ራሳቸውን አሳልፈው ባይሰጡ ለጠላት እንዴት አሳልፎ እንደሚሰጣቸው እንዴት ባለ ቅጣትም እንደሚቀጣቸው በዘሌዋውያን መጽሐፍ እንዲህ ብሎ ነበር የነገራቸው። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 14ን ስንመለከት እንዲህ ይላል፣ ነገር ግን ባትሰሙኝ፣ እነዚህንም ትእዛዛት ሁሉ ባታደርጉ፣ ሥርዓቴንም ብትንቁ፣ ትእዛዜንም ሁሉ እንድታደርጉ ቃል ኪዳኔን እንድታፈርሱ ነፍሳችሁ ፍርዴንም ብትጸየፍ እኔም እንዲህ አደርግባችኋለሁ፣ ፍርሃትን፣ ክሳትንም ዐይናችሁንም የሚያፈዝ ሰውነታችሁንም የሚያማስን ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁም ይበሉታል። ፊቴንም አከብድባችኋለሁ። ይህ እግዚአብሔር የሚወዳቸው ልጆቹ ፊታቸውን ከሱ ቢያዞሩ የሚወዳቸው ልጆቹ ፊታቸውን ከእርሱ ቢያዞሩ በምን ዓይነት ቁጣ ወደ እነርሱ እንደሚመጣ ምን ዓይነት የቅጣት ነገር እንደሚያመጣባቸው በግልጽ የነገረበት ቃል ነው። ምንም ይሄ ቃል ቢነገራቸው ምንም እግዚአብሔር እንዲህ ባለ የጸና ማስጠንቀቂያ ልጆቹን ቢመክርና ቢያስጠነቅቅም እስራኤል በዘመናት ፊታቸውን ከእግዚአብሔር ዞር ማድረጋቸውን አልተውም። አሁን በዚህ የትምህርታችን ርዕስ የምንመለከተው ታሪካቸው የሚያስነብበን በዚህ በመሳፍንት ዘመን እግዚአብሔር እንዴት ላለ መከራ፣ እንዴት ላለ ባርነት፣ እንዴት ላለ ክፉ ግዞት አሳልፎ እንደሰጣቸው ነው የሚያሳየ። ይህም የሆነው ያለ ምክንያት እንዳልነበረ የሚተርክልን የዚህ የመጽሐፈ መሳፍንት ታሪክ ምዕራፍ ስድስት ቁጥር አንድ እንዲህ ይለናል የእስራኤል ልጆች በእግዚአብሔር ፊት ክፉ ሥራ ሠሩ ካለ በኋላ እግዚአብሔርም በምድያም እጅ ሰባት ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሣ የእስራኤል ልጆች በተራራ ላይ ጒድጓድና ዋሻ ምሽግም አበጁ። እስራኤልም ዘርን በዘሩ ጊዜ ምድያማውያን አማሌቃውያንም በመስራቅም የሚኖሩ ሰዎች ይመጡባቸው ነበር፣ በእነርሱም ላይ ይሰፍሩ ነበር። እስከ ጋዛም ድረስ የምድሪቱን ቡቃያ ያጠፉ ነበር ይላል። ይህ ታሪክ የሚያሳየን እግዚአብሔር በዚህ በዘሌዋውያን መጽሐፍ ሕጌን ባትጠብቁ፣ ፍርዴን ባታደርጉ፣ ቃል ኪዳኔን ለማክበር ራሳችሁን አሳልፋችሁ ባትሰጡ፣ ደግሞም ብትንቁኝ ከተዛዜ ዞር ብትሉ እናንተን የምቀጣበት ቅጣት ይሄ ነው ብሎ በግልጽ የተናገራቸውን ማስጠንቀቂያ ያሳስበናል። አሁን እስራኤላውያን ክፉ ሥራ ሠሩ ነው የሚለው የዚህ የምዕራፍ ስድስት ቁጥር አንድ የመጀመሪያ ቃል። ስለዚህ ፊታቸውን ከእርሱ ስላዞሩ ለጠላት አሳልፎ ሰጣቸው። ሰባት ዓመት ሙሉ በምድያማውያን የመከራ ግዛት ውስጥ እንዲሆኑ አደረጋቸው። ዘር ትዘራላችሁ፣ ጠላቶቻችሁ ይበሉታል ነበር በዘሌዋውያን መጽሐፍ ያስጠነቀቀ። አሁን ዘር ይዘራሉ፣ እነሆ ጠላቶቻቸው ቡቃያውን ሁሉ ያጠፋሉ ይመጡባቸው ነበረ ይላል። አሁንም እስራኤል መጮህ ጀመሩ ይላል። አስቀድሞ እንዳደረጉት በግብፅ ምድር እንደሆነባቸው፣ ወደ እግዚአብሔርም እንዳለቀሱት ዘመን እስራኤል በእግዚአብሔር ፊት አለቀሱ ይላል መጽሐፈ መሳፍንት ምዕራፍ ስድስት ቁጥር ሰባት ላይ እንዲህም ሆነ ይላል እንዲህም ሆነ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ ይላል ክብርና ምስጋና ለገናናው ስሙ ይሁን ምሕረቱ ሰፊ የሆነ እግዚአብሔር በበደሉት መጠን ባሳዘኑት መጠን ቁጣውን የማያዘገይ እግዚአብሔር ፊታቸውን ወደ እርሱ ዞር ሲያደርጉ በልቅሶ፣ በዋይታ፣ በእንባ፣ በንስሐ በበድለናል ይቅርበለን የሚል የምሕረት ጥየቃ ድምፅ ወደ ፊቱ ሲቀርቡ ምሕረቱን ሰፊ የሚያደርግ እግዚአብሔር በመከራቸው ሲጮኹ ነቢይ ላከላቸው። ይለ በምድያም ምክንያት የእስራኤል የጩኸት ድምፅ ወደ ጸባኦት ዙፋኑ ሲመጣ ነቢይ ላከላቸው። ያ የላከላቸው ነቢይ እግዚአብሔር የሚላቸውን እግዚአብሔር ያደረገላቸውን በጠላቶቻቸው ፊት እንዴት እንዳከበራቸው ያን በጠላት ፊት ያደረገላቸውን ዘመን ዞር ብለው እንዲያዩ እንዲያስተውሉ እንዲህ የሚል ቃል ተናገራቸው። እንዲህም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብፅ ምድር አወጣኋችሁ፣ ከባርነት ቤትም አስለቀቅኳችሁ፣ ከግብፃውያንም እጅ ከሚጋፋችሁም ሁሉ እጅ አዳንኋችሁ፣ ከፊታችሁም አሳደድኋቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ፣ በምድራቸው የተቀመጣችሁባቸውንም የአሞራውያንን አማልክት አትፍሩ አልኋችሁ። እናንተ ግን ድምጼን አልሰማችሁም ይላል እግዚአብሔር። አለ። በእርግጥ አልሰሙትም። ይህ ሁሉ መከራ ምንጩ ምን እንደሆነ ቢያስተውሉት ከእግዚአብሔር መራቃቸው እንደሆነ እንዲሰማቸው ያለፈ ታሪካቸውን አመጣ። ምን ይሆን እግዚአብሔር በዘመናችን ያደረገልን? ምን ይሆን ዛሬ ልናስተውለው ያልቻልን መከራችን፣ የጋረደብን ችግራችን፣ የሸፈነብን የእግዚአብሔር ቸርነት እኛ ልናስተውለው ያልቻልን ትላንትናና ትላንት ወዲያ እግዚአብሔር በሕይወታችን ታላቅ ጥንቃቄን አድርጎ በጠላት ፊት ሞገስ የሆነ የሚጋፏችሁን ተጋፋኋል፣ የሚጣላችሁን ተጣላኋል፣ ስለ እናንተ እኔ ቀድሜ ወጣኋል፣ ሰልፋችሁን እኔ ተሰለፍኋለ፣ ውጊያችሁን እኔ ተዋጋኋል፣ በእናንተ ምክንያት ራሴን አሳልፌ በፊታችሁ ቆምኳል። ይህንን ነበረ የረሱት እስራኤላውያን። እግዚአብሔር ለእነርሱ እየተዋጋ የወረሱትን ምድር ያንን የበረከት ዘመን ነበር የዘነጉት። ይህንን እግዚአብሔርን ነው በብዙ ነገር የለወጡት። ይህንን እግዚአብሔርን ነው በተስፋቸው ውስጥ ይዘውት ሊጓዙ ያልቻሉት። ስለዚህ እግዚአብሔርን በረሱት መጠን መከራ በእነርሱ ላይ መክበድ ጀመረ። ምድራቸው የጠላት ሆነች፣ ታሪካቸው ተበላሸ፣ ዘመናቸው የመከራና የልቅሶ ሆነ። በጠላት ፊት አጎንብሰው መሄድ ጀመሩ። ምን ይሆን? እየሆነብን ያለው ነገር ምንድነው? በሕይወታችን እያስተናገድ ነው ያለ? ለምንድነው ደስ ብሎን ልንመላለስ ያልቻል ነው? እንዘራለን ቡቃያችን ለምን ምርታማ አልሆነም? የኢትዮጵያ ሕዝብ ከ80% በላይ ገበሬ ነው ይባላል። ነገር ግን እነሆ ሆዳችን ባዶ ነው። ድህነት ነው የምንመለከተው፣ አለመጥገብን፣ ረሃብ ነው የሚወራው ፈረንጆቹ ሲሳለቁብን ረሃባችንን አረንጓዴው ረሃብ ይሉታል። ግሪን ፋሚን ይሉ ምድሪቱ አረንጓዴ ናት፣ አትሰሩም ሲሉን እኮ አትጠግቡም። መጥገብ እየተቻለ ያልጠገበች ምድር ሊሏት እግዚአብሔርን ዘንግተነዋል። ያደረገልንን እግዚአብሔርን ረስተነዋል። በጠላት ፊት ሞገስ የሆነንን እግዚአብሔርን ረስተነዋል። ኢትዮጵያ ቀዳሚ ታሪክ ያላት አገር ናት ብለን እንደምናውጀው በእርግጥም እንደሆነችው እንደ ነበረችው የስልጣኔ ፈርቀዳጅ ናት ብለን እንደምናውጀው በእርግጥም እንደሆነችው እንደነበረችው ዛሬ ልትሆን ለምን አልቻለችም? ዝርግፍ ጌጧን እግዚአብሔርን ረሳች። በአምላክ ፊት ታምና መቆም አልቻለችም። እጆቿን ወደ እግዚአብሔር ትዘረጋለች የተባለች ምድር እጆቿ በየአቅጣጫው መዘርጋት ጀመሩ። እርሱን ስንረሳ የሚያደርገው ነገር ደግሞ ይኸው ብቻ ነው። ፊታችንን ከእርሱ ስናዞር ሊያደርግ የሚችለው ያስጠነቀቀንም ይሄ ብቻ ነው። ክብራችሁን ከእናንተ ላይ እወስደዋለሁ። ቡቃያችሁን የሚያጠፉ ጠላቶች እልክባችኋል። አፍራችሁ እንድትሄዱ አደርጋችኋለሁ። ተሸማቀቅን ኢትዮጵያዊነት እፍረት እስኪሆን ድረስ በጠላት ፊት በባዕድ ፊት በሚያውቁንም በማያውቁንም ፊት በክብር እንዳልተገለጥን ዛሬ ኢትዮጵያዊ ነኝ ብሎ ማውራት ሐፍረት እስኪሆን ድረስ ተሸማቀቅን። እግዚአብሔር ቀና ያድርገን። በዚህ በዘሌዋውያን መጽሐፍ ምዕራፍ 26 ቁጥር 13 ላይ የባርነታችሁን ቀንበር ሰብር ያለሁ፣ ቀና ብላችሁ እንድትሄዱ አድርጊያችኋለሁ ይላል። አሁን እስራኤላውያን ከምድያም ልጆች ለመደበቅ ዋሻ ይቆፍሩ ጀመር፣ ጉድጓድ ይምሱ ጀመር ራሳቸውን ለመሰወር በገዛ ምድራቸው። እነሆ ፍርሃት በውስጣቸው መጥቶ ጠላቶቻቸው እንዳያዩቸው እጃቸው ጸና፣ የጠላቶቻቸው መከራቸው በዛ። አሁን እስራኤላውያን በታላቅ ፍርሃት በጠላት ፊት መራመድ ካለመቻላቸው የተነሳ ዋሻዎችን እያበጁ ተደበቁ ነው የሚለን መሳፍንት መጽሐፍ። በእርግጥ የመከራ ዘመንን እንዲህ ነው ያሳለፉት እስራኤላውያን። በዚህ ብቻ አይደለም። በሰቆቃወ ኤርምያስ ምዕራፍ አምስት ቁጥር አምስት ላይ ኤርምያስ እግዚአብሔርን ያ የመከራ ዘመናቸውን እንዲመለከትላቸው በእምባ ያሳስበዋል። እንዴት አድርገው እንዳሳለፉት እንዲህ ነበረ በእግዚአብሔር ፊት መከራቸውን የገለጠው አሳዳጆቻችን አንገታችን ላይ ናቸዋል። እስቲ ከቁጥር አንድ ጀምረን የሰቆቃው መጽሐፍን ስንመለከት የሚለንን እንስማ። ኤርሚያስ እንዲህ አለ። አቤቱ የሆነብንን አስብ ተመልከት፣ ስድባችንንም እይ። ርስታችንን ለእንግዶች ቤታችንም ለሌሎች ሆን። ድሃ አደጎችና አባት የሌለን ሆነናል፣ እናቶቻችን እንደ መበለቶች ሆነዋል። ውኃችንን በብራችን ጠጣን፣ እንጨታችንንም በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው። አሁን ምድያማውያን አንገታቸው ላይ ቆሙ። በጠላቶቻቸው ፊት ቀና ብለው መሄድ አልቻሉም። ብራችንን በዋጋ እንጨታችንን በገንዘብ እንጨታችንን በገንዘብ ገዛን፣ ውሃችንንም በዋጋ ጠጣን። ያለ ዋጋ የሚሆን ነገር ምንም የለም። ምድራችን የበረከት ምድር ነበረች፣ ሁሉን ነገር በቀላል የምናገኝባት ምድር ነበረች። ዛሬ ያለ ዋጋ የሚገኘው ምን ይሆን? ያለ ዋጋ የምናገኘው ነገር እንዲሁ በቀላሉ ለእኛ የሚረባንን ለመውሰድ የትኛውን እርምጃ ተራመድን? ሁሉን በዋጋ ገዛና፣ ኤርምያስ እኛ ደክመናል አለዚህ ሰቆቃው መጽሐፍ ላይ ደግሞ እረፍትም የለም ደክመናል። ድካሙ በስቷል፣ ግን ለማረፍ እረፍት የለም ጊዜው የለም ለማረፍ የሚያሳርፍ ነገር የለም። ይህንን ዘመን ነው ጌዲዮንንና እግዚአብሔርን የምንመለከትበት በዚህ ቃል በዚህ አስከፊ ዘመን በዚህ አስቸጋሪ ዘመን ጌዴዎን ምድያማውያንን ፈርቶ ጉድጓድ ውስጥ ተደብቆ ባለበት ዘመን እግዚአብሔር ወደ ጌዴዎን መጣ ይለናል መጽሐፍ። ጌዴዎን የወይን መጥመቂያ ጉድጓድ ውስጥ ምድያማውያንን ለመደበቅ እዚያ ውስጥ ገብቶ ስንዴ ይወቃ ነበር ይላል። የፍርሃት ታሪክ ምን የማያስከትለው ነገር አለ ወይ? ስንዴ የሚወቃው አውድማ ላይ ነው። ጉድጓድ ውስጥ ወይን ብቻ ነው የሚጠመቀው። መከራ ሲበዛ ጭንቅ ሲበዛ የማይሆንን ነገር እንደማይሆን ነው የምናደርግ፣ የምናረገው ነገር ሁሉ ነው ግራ የሚገባን። አሁን አውድማ ትቶ ጉድጓድ ውስጥ ስንዴ ለመውቃት ገባ። የችግር ዘመን ምን የማያስደርገው ነገር አለ? ምድያምን ከመፍራቱ የተነሳ ጠላቶቹን ከመፍራቱ የተነሳ ስንዴ ሲወቃ እንዳያዩት እብቁ ጠላት እንዳይመራ እንዳይጠራበት አውድማውን ሲያሄድ ጠላት እንዳይመጣበት ይሄን ያህል እንኳን ነፃነት አጥቶ በገዛ ምድሩ የወይኑ ጉድጓድ ውስጥ ገብቶ ስንዴ ይወቃል። ጉልበቱ በፍርሃት ይንቀጠቀጣል። ኅሊናው በፍርሃት ዝሏል። ኮሽታ በሰማ ቁጥር ይበረግጋል። ሞት ዙሪያውን ከቦታል። ጠላት መጥቶ የሚገድለው ነው የሚመስለው። አትፍራ አትሞትም የሚለው የእግዚአብሔር የማጽናኛ ድምፅ የሚያስፈልገው ወቅት ነው አሁን ለጌድዮን እግዚአብሔር መልአኩን ላክ የእግዚአብሔርን መልአክ ይለናል። ለመጻፍን ተመሳ የእግዚአብሔርን መልአክ መጥቶ በኦፍራ ባለችው ለአበ ኤዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች ተቀመጠ። ልጁም ጌዴዎን ከመዳም ለመሸሸግ በወይን መጥመቂያው ውስጥ ስንዴ ይወቃ ነበር። መጻፈ መሳፍንት ምዕራፍ 6 ቁጥር 11 ላይ ስንመለከት የእግዚአብሔርን መልአክ አሁን ወደ ጌድዮን መጣና አንድ ነገር አለው። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው፣ ቀና አለ ጌዴዎን። ለጌዴዎን አስገራሚ ድምፅ ነው። ለጌድዮን የማይጠብቀው ድምፅ ነው። ጠላትን ፈርቶ አውድማ ሳይሆን የወይን ጉርጓድ ውስጥ ስንዴ እየወቃ ያለ ፈሪ ሰው አንተ ጽኑ ኃያል ሲባል እንዴት አይግረመው? እንዴት አይድነቀው? ብዙዎቻችን እኛ ራሳችንን የምናይበት ዓይን ባዶ አድርጎናል። እኛ ለራሳችን ያለን ምልከታ ተስፋ እንድንቆርጥ አድርጎና ራሳችንን ስናይ በእርግጥም ባዶዎች ነን፣ ፈሪዎች ነን፣ ምንም ነገር የሌለን አቅመ ቢሶች ነን። ነገር ግን እግዚአብሔር እኛን የሚያይበት ዓይን አለ። ልጆቹ ስላደረገን በእርሱ ከአሸናፊዎች እንድንበልጥ ኃይሉንና ጸጋውን ከእኛ ጋር ስላደረገ ጽኑዓንና ኃያላን ይለን ጽኑና ኃያል ሰው አለው። ቀና አለና ተመለከተው፣ ቀጠለና ደግሞ እግዚአብሔር ካንተ ጋር ነው አለ ለጌዴዎን። እነዚህ ሁለቱም ቋንቋዎች ታላቅ መልእክት አላቸው፣ ሊተረጎሙለት ሊብራሩለት የሚያስፈልጉ ድምጾች ናቸው። እኔ ፈሪ ሰው ነኝ ነው የጌዴዎን ድምፅ። እኔ ፈርጭ ጠላትን ፈርቼ ነው እዚህ ውስጥ የገባሁት። እኔ ነኞ ኃይለኛ እኔ ነኞ ይጽኑ ምክንያቱም ጌዲዮን ራሱን ያውቀዋል ምን ይሆን በውስጣችን ያለው በእርግጥም በብዙ ፍርሃት ውስጥ ማን ነው የማይፈራው ዛሬ የእግዚአብሔር ልጆች ማነው ነው ከሞት የተነሳ አንገቱን አደፍቶ የማይሄድ የትኛው ነው ያለ ፍርሃት ራሱን እግዚአብሔር ላይ ጥሎ ተስፋውን አምላኩ ላይ ጥሎ በጽናትና በበረከት የሚመላለስ ጌዲዮን ፈሪ ስለነበረ ቀና ብሎ አየው ቀጠለና እግዚአብሔር ካንተ ጋር ነው አለ አሁን ጌዲዮን ታሪኩን አሰበ። እግዚአብሔር ካንተ ጋር ነው የሚለው ድምፅ እምባ እምባ የሚያሰኝ ትዝታ ውስጥ ከተተው በዙሪያው እየሆነ ያለውን ነገር እንዲያስብ አደረገ። የወገኖቹ የእስራኤል ልጆች ሁኔታ ታወሰው። የጠላቶቻቸው ጠንካራ ክንድ ታወሰው። በወቅቱ ያሉበት ችግር ሁሉ ፊቱ ላይ መጣና ድቅን ሲልበት ቀና አለና የእግዚአብሔርን መልአክ አንድ ጥያቄ ጠየቀው። ጌታ ይሆ ያለ ጌታዬ ሆይ በእርግጥ እንደምትለው እግዚአብሔር ከእኛ ጋር ከሆነ ይህ ሁሉ ለምን ደረሰብን? እውነት ነው። የሚገርም ነው። እውነት ነው። ሁሉ ሊጠይቀው የሚገባ ጥያቄ ነው። አስተዋይነት የታከለበት ጥያቄ ነው። አባቶቻችን ስለ እግዚአብሔር ብዙ አላሉንም ወይ? ደመና ጋርዶ መና አውርዶ መገበን አላሉንም ወይ? ባህር ከፍሎ ጠላት ገድሎ ታደገን አላሉንም ወይ? አለት ሰንጥቆ ውሃ አፍልቆ አጠጣን አላሉንም ወይ? ያ እግዚአብሔር ካለ ይሄ ሁሉ ነገር ለምን እኛ ላይ ሆነ? እግዚአብሔር ከኛ ጋር ከሆነ አሁን የምናየው ችግር ሁሉ ለምን ከኛ አይወገድም? ለምን ጠላቶቻችን በረቱብን? ችግሩ መጣበት በቃ። ልንጠይቀው የሚገባ ጥያቄ እኮ ነው። እግዚአብሔር ከኛ ጋር ከሆነ ለምን ይሄ ሁሉ ደረሰብን? ኢትዮጵያ የእግዚአብሔር አገር ናት። እጆቿንም ወደ እግዚአብሔር ትዘረጋለች። እግዚአብሔር ከእኛ ጋር ከሆነ ለምን ይሄ ሁሉ ሆነብን? ለምን ሕፃናቱ ያለ ወዳጅ ቀሩ? ያለ አሳዳጊ ቀሩ? ለምን ሽማግሌው ያለ ጧሪ ቀረ? ለምን በሽታችን አልፈወስ አለ? ለምን ድህነታችን አላበቃ አለ? ለምን ረሃባችን አልቆም አለ? ለምን መከራችን ምዕራፍ አጣ? ለምን ለምን አንጠይቅም? የእግዚአብሔር ልጆች፣ ጠየቀ ጌዲዮን። እግዚአብሔር ከኛ ጋር ከሆነ ለምን ይሄ ሁሉ ደረሰብን? ለምን ከሰው ሁሉ የበታች ሆንን? ለምን የመጨረሻ የድህነት ምሳሌ ሆንን? ለምን ልንጠይቀው የሚገባ ጥያቄ። ለምን ወጣቱ ምሁሩ ከነ ድግሪው ከነ ዲፕሎማው አልጋ ላይ ዋለ? ለምን ለምን ታላቅ ተስፋ የተጣለበት ዜጋ ኢምንት ሆኖ ቀረ? እናት ተስፋ እያደረገች ወገቧን አስራ አስተምራ ያሳልፍልኛል፣ ደሳሳ ጎጆዬን ቀና ያደርገዋል፣ ከሰው እኩል ያደርገኛል ብላ አይኗን የጣለችበት ተስፋዋ አበባዋ የሆነው ልጅ አይኗ እያየ ወደ መቃብር ለምን ይወርዳል? ለምን ለምን፣ የእግዚአብሔር ልጆች በእንባ ልንጠይቀው የሚገባ ጥያቄ። ሽማግሌው እንደ ሌሎች ጓደኞቹ ትልቅ ተስፋ እያደረገ እኔም እድር አለሁ እኩላለሁ ልጄን መርቄ ከቤቴ ሙሽራ አድርጌ አወጣለሁ፣ እያለ ለምን የልጁን አስከሬን በምርኩዝ ወደ መቃብር ይዞ መጣ? ለምን ይሄ ሁሉ ደረሰብን? ለምን መከራችን ጫፉ አልገኛለ? ልናነሳው የሚገባ ጥያቄ ነው። እንዲህ ይመልስልናል የእግዚአብሔር ቃል፣ እናንተ ግን ድምጼን አልሰማችሁም የእግዚአብሔርን ድምፅ አለመስማት ያመጣው ጣጣ፣ ለእግዚአብሔር አለመገዛት፣ እግዚአብሔርን አለማክበር፣ በሕይወታችን በሕይወታችን ለእግዚአብሔር ስፍራ አለመስጠት፣ የእግዚአብሔርን ድምፅ ለመስማት ራሳችንን አለማዘጋጀት፣ በሰማነውም የበረከት ጥሪው አለመመላለስ፣ ለእግዚአብሔር ክብር አለመስጠት ራሳችንን በብዙ ነገር ማጠላለፋችን ያመጣው ጉድለት እንደሆነ የእግዚአብሔር ቃል ይመሰክርልናል። አሁን የሆነው ሆኗል። ነገር ግን ጌዲዮን፣ አሁን የሆነው ሆኗል። እግዚአብሔርን ባለመፍራት የመጣው ነገር ሁሉ ፍጻሜ እንዲያገኝ ተነስና ውጣ ከዚህ ጉርጓድ ውስጥ አለው። ያውጣን እግዚአብሔር አምላካችን አሁንም ከዚህ የሞት ጉርጓድ፣ አሁንም ከዚህ የመከራ ጉርጓድ አሁንም ከዚህ የችግር ጉድጓድ አሁንም ከዚህ ፍጻሜ ማሄለቅት ከሌለው የሐዘን ጉድጓድ ሊያወጣን እግዚአብሔር ይጣራል። የሞት ደመና በዙሪያችን ቢከብም፣ አትፍሩ አትሞቱም ይለናል እግዚአብሔር። እግዚአብሔር ይህንን ድምፁን የሚያሰማን፣ በሞት ፍርሃት ባሪያዎች ሆነን የተገዛን ቀና ብለን ድምፁን ልንሰማ ይገባል። ከፈራነው የፍርሃት ጉድጓድ ቀና ብለን ልንወጣ ከእግዚአብሔርም ጋር ልንነጋገር የጠሪያችንን ድምፅ ሰምተን መልስ ልንሰጠው የሚያስፈልግበት ወሳኝ ወቅት ላይ ነው ያለን። እግዚአብሔርን ልንሰማ የሚገባበት ወጣ። አሁን እግዚአብሔርን አስረስቶታል። ጌዲዮን የደረሰበት መከራ፣ በወገኖቹ ላይ የሚያየው ጭንቅ እግዚአብሔርን አስረስቶታል። እኔ የእግዚአብሔር መልአክ ነኝ፣ ከእግዚአብሔር የተላኩ ነኝ። ሊያምነው አልቻለም። ስለዚህ እባክህን እያለ ሙከራ አደረገ ጌዲዮን እባክህን እኔ መሥዋዕት ልሰዋ እዚህ ጋር ጠብቀኝ፣ እማደርገውን ነገር እስካደርግ ድረስ እንዳትሄድ። እግዚአብሔር አብሮት መሆኑን እያረጋገጠ ነው። ብልህ ሰው ነው ጌዴዎን። እግዚአብሔር አብሮት ከሆነ ይህ መከራ ሁሉ እንደሚያልፍ ያውቃል። ነገር ግን እግዚአብሔር አብሮት መሆኑን ለማረጋገጥ ስለፈለገ እማደርገውን እስካደርግ ድረስ አትሄዳለሁ፣ እስክመለስ ድረስ እስክትመለስ ድረስ እቆያለሁ አለ። ጌዴዎንም ገባ የፍየልንም ጠቦት የኢፍ መስፈሪያም ዱቄት የቂጣ እንጐቻንም አዘጋጀ። ሥጋውንም በሌማት አኖረ፣ መረቁንም በመንቸት ውስጥ አደረገ። ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔር መልአክ ሥጋውንና ቄድ የቂጣውን እንጐቻ ወስደህ በዚህ ድንጋይ ላይ አኑር መረቁንም አፍስስ አለው፣ እንዲህም አደረገ። የእግዚአብሔር መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ሥጋውንና የቂጣውን እንጎቻ አስነካ። እሳትም ከድንጋይ ውስጥ ወጥቶ ሥጋውንና የቂጣውን እንጎቻ በላ። የእግዚአብሔር መልአክ ከዐይኑ ተሰወረ ይላል። አሁን በዚህ ሰዓት ጌዴዎን በእርግጥ ይህ መልእክት የእግዚአብሔር መልእክት እንደሆነ ገባ። እግዚአብሔር ከእርሱ ጋር አብሮት እንዳለ ገባ። ስለዚህ ደነገጠ። ስለዚህ ፈራ። ስለዚህ የሚሞት መሰለው። አሁን የጌዲዮን የታሪክ መጨረሻ መሰለው። በዚህ ሰዓት እግዚአብሔር አንድ ነገር አለ። በተስፋ ወደ እርሱ የመጣው እግዚአብሔር ይሄ የመከራ ታሪካቸውን ሊገለብጥ፣ በበረከት ሊጎበኛቸው፣ ከመከራ ሊያወጣቸው፣ ቀና ብለው እንዲሄዱ ሊያደርጋቸው፣ ለችግሮቻቸው ሁሉ መልስ ሊሰጥ የተገለጠው እግዚአብሔር አንድ ነገር አለው። ጌዲዮንን አትፍራ፣ አትሞትም አለ። ሰላም ላንተ ይሁን፣ አትፍራ አትሞትም አለው። መጽሐፈ መሳፍንት ምዕራፍ ስድስት ቁጥር 23 አሁን ተነስተ የእስራኤልን ልጆች ታድናለህ፣ የበለጠ ሥራ ትሰራለህ፣ አትሞትም አለው። አንሞትም፣ የእግዚአብሔር ልጆች። እርግጥ ነው ከሆነብን ነገር የተነሳ ሞት ሞት ሸቶን ይሆናል። የሞት ጭንቀትን አዝለን ስለምንሄድ ሁላችንም ፈሪዎች ሆነናል። አልጋ ላይ ያለው የመከራቀኑን ይጠብቃል በሕይወት የሚመላለሰውም የሞት ፍርሃት ልቡን እያስጨነጠው እያሸበረው ነው ያለው። ዞር እንበለው ወደ እግዚአብሔር። አይዟችሁ፣ አትሞቱም ይላል እግዚአብሔር። አትፍሩ፣ አትሞቱም ይለናል እግዚአብሔር። ጌዴዎንን አትፍራ፣ አትሞትም፣ የበለጠ ሥራን ትሠራል፣ የበለጠ ነገር ታደርጋለህ። እውነት እኮ ነው የእግዚአብሔር ልጆች፣ ይሞታሉ አልቆላቸዋል ካልጋቸው ቀና አይሉም የተባሉት ዛሬ ቆመው ታሪክ ሲሰሩ ስናይ፣ በእርግጥም የእግዚአብሔር ኃይል ከውስጣችን ጋር ተዋህዶ እንደሚሰራ ልናምን ይገባናል። መጨረሻቸው ነው የተባለላቸው ታሪካቸው ተለውጦ እነሆ የታሪክ ሰሪነት ምዕራፍ ተከፍቶላቸው ሲመላለሱ ስናይ መዝሙር አርባ ቁጥር አንድ ላይ እንዲህ ይላል እግዚአብሔር ይረድኦ ውስተ ዓራተ ሕማሙ ወይመይጥ ሎቱ ኵሎ ምስካቢሁ እምደዌሁ። እግዚአብሔር በህመሙ አልጋ ላይ ይረዳዋል፣ መኝታውንም ያነጥፍለታል። እግዚአብሔር አትፍራ አትሞትም ይበልል መኝታቸው ላይ ሆነው ሞታቸውን የሚጠባበቁትን፣ በቁማቸው ሞት አዝለው የሚመላለሱትን፣ የሞት ፍርሃት ባሪያ አድርጎ የገዛንን ሁሉ አይዟችሁ ይበለን እግዚአብሔር። ነቢየ እግዚአብሔር ቅዱስ ዳዊት የሞትን ኃይል የሚያሸንፍበት የአምላኩ የእግዚአብሔር ኃይል ብቻ እንደሆነ ስለሚያውቅ እመኒ ሆርኩ ማይከል ጽላሎ ተሞት እይፈርሆ ለእኩ ስማ አንተ ምስሌ መዝሙር ሃያ ሁለት ቁጥር አራት በሞት ምጥላው መካከል እንኳን ባልፍ አንተ ከኔ ጋር ነህና ክፉን አልፈራም። እግዚአብሔር አምላካችን የተመሰገነ ይሁን። አሁን ጌዲዮን ታሪክ ሊሰራ አትሞትም፣ አትፍራ ተብሏል። አሁን ውጣ፣ ከምድያም ጋር ተዋጋ የእስራኤልንም ልጆች ታደግ ተብሏል። በእርግጥ አሁን ጌዴዎን እየፈራም ቢሆን ወጥቷል። እግዚአብሔር አብሮት ለመሆኑ ሌላ ምልክት ፈለገ። ሌላ ምልክት እነሆ፣ የተባዘተ ጥጣ አመጣለሁ፣ አውድማው ላይ አስቀምጣለሁ። እባክህን አንተ ከእኔ ጋር እንደሆንክ አውቅ ዘንድ አውድማው ሁሉ ጤዛ ይሁን፣ አውድማው ሁሉ እርጥብ ይሁን። እቺ ባዘቶ ግን ብቻዋን ደረቅ ትሁንህ አደረገለት እግዚአብሔር። አሁንም ሌላ ነገር ፈለገ። ምክንያቱም ፊትለፊቱ የቆሙት ጠላቶቹ ያለ እግዚአብሔር ኃይል፣ ያለ አምላኩ እገዛ አንድ ምዕራፍ የሚገፉ እንዳልሆኑ ስለገባው፣ እግዚአብሔር አብሮት መሆኑን በትክክል ለማረጋገጥ ስለፈለገ ሦስተኛ ሌላ ነገር አደረገ። እባክህን አለ እባክህን አንድ ነገር ብቻ ልጠይቅ። አሁን ደግሞ አለ የተባዘተው ጥጥ ብቻ እርጥብ ይሁት አውድማው ሁሉ ደረቅ ይሁን። አሁንም እንደዚያ ሆነ። አሁን እግዚአብሔር አብሮት እንዳላወቀ፣ አሁን በጉልበቱ ተደፋ፣ ተንበረከከ፣ ሰገደ። አሁን ወጣ፣ ተነሳ። እስራኤልን ለመታደግ ከምድያማውያን ጋር ጦርነትም ለመግጠም ተነሳ። በብዙ ምልክት ሰዓታችንን እንዳይፈጅ ዘርዝረን በማንዘልቃቸው በብዙ ማጽናኛዎች እግዚአብሔር እያበረታው ውጊያውን ሊጀምር ወጣ እነሆ ምዕራፍ ሰባት ቁጥር አንድ ላይ እንዲህ የሚል ቃል እናነባል። ጌዴዎን የተባለው ሚሩ በዓል ከእርሱም ጋር የነበሩት ሕዝብ ሁሉ ማልደው ተነሱ። በሐሮድ ምንጭ አጠገብም ሰፈሩ። የምድያምም ሰፈር ከእነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበረ። አሁን ጌዴዎን ሰራዊቱን አስከትሎ በጠላት ፊት ቆሟል።